ለአስር ዓመታት ያህል ክልሉን በጸጥታ ዘርፍና ርዕሰ መስተዳደርነት ፓርቲውን በምክትል ሊቀመንበርነት በኃላፊነት ሲመሩ የቆዩት አቶ አብዲ መሐመድ ኡመር ከስልጣን እስከተወገዱበት ጊዜ በተለያየ መልኩ ያሽከረክሩት ነበር የሚባለው የክልሉ ገዢ ፓርቲ ከወራት በፊት የነፈሰውን የለውጥ አየር ተከትሎ ባካሄደው የመጀመሪያ ድርጅታዊ ጉባኤ ስያሜውንና አርማውን ለውጧል። በፓርቲው ጉባኤ ማጠቃለያ ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ጭብር የተማሩ ፖለቲከኞችን ወደ አመራርነት ማምጣቱን አወድ የዚህ ጉባኤ ውጤት በዚህ ክልልና በዚህ ፓርቲ ታሪክ ለመጀመሪያ ጊዜ ቢያንስ የመጀመሪያ ዲግሪ ያላቸውና ከዚያ በላይ ያላቸው ምሁራን የዚህን ክልል ፖለቲካ እንዲመሩ ይህንን ክልል እንዲመሩ ፓርቲው ማዘጋጀቱ ይህ ሁለንተናዊ ትራንስፎርሜሽን ተደርጎ ሊወሰድ ይችላል። በክልሉ የለውጥ አመራሮች መካከል ወደ መከፋፈል ተሸጋግሯል ሲባል ለነበረው ሽኩቻ መንስኤ በፓርቲው የላላይ ስልጣን ባለቤት የሆነው ጠቅላላ ጉባኤ በጉዳዮች ላይ መክሮ ውሳኔ እንዲያሳልፍ ይካሄድ የለም፣ ጉባኤውን አሁን ማካሄድ አያስፈልግም በሚል ሁለት ጽንፍ የተነሳ ሀሳብ እንደነበር ሲገለጽ ሰንብቷል። ሚዛን የደፋውን ሀሳብ ተከትሎ የተካሄደውና ትናንት የተጠናቀቀው የፓርቲው ጉባኤ ከለውጡ ማግስት በኋላ ወደ አለመግባባትና ልዩነት ገብተዋል ሲባሉ የነበሩትን አመራሮች ዳግም አቆራኝቷል። በሽግግር የፓርቲውን ሊቀመንበርነት ስልጣን የጨበጡት አቶ አህመድ ሽዴን በሊቀመንበርነታቸው ሲያስቀጥል የክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፌ መሐመድን ምክትል ሊቀመንበር አድርጎ መርጧል። ይህም ቀድሞ ለነበረው ሁኔታ ለውጥ ያመጣል የሚል ተስፋን አሳድሯል። በሌላ በኩል በዚህ የፓርቲው ጉባኤ ላይ ለሰላሳ ዓመታት በውጭ ትግል ላይ ቆይቶ ከወራት በፊት ወደ አገር ውስጥ የተመለሰው የኦጋዴን ነጻነት ግንባር ኦብነግ አመራር ተወካዮች ተጋብዘዋል። ግንባሩ የኮሚኒኬሽን ኃላፊ አቶ ሁሴን ኑር በለውጡ መደሰታቸውን ተናግረዋል። ውሃ ፍርሓት እጅግ የሚያስደስተን ለውጥ እየመጣ ነው። በዚህ አዳራሽ ከአንድ ዓመት በፊት ስብሰባ ሲካሄድ ኦብነግን ግን ለመሳደብና ለማጥፋት ነበር ምክክር የሚደረገው። ዛሬ ደግሞ እዚህ ያለነው እጅ ለእጅ ተያይዘን ደስተኛ ሆነ ነው። ይህ ደግሞ ጠቅላይ ሚኒስትሩ በወሰዱት ቁርጠኛ አቋም የመጣ ነው ዶክተር አብይ አሕመድ ግንባሩ የኮሚኒኬሽን ኃላፊ አቶ ሁሴን ኑር ኦብነግ ከመንግስት ጋር የገባውን ስምምነት እንደሚፈጽምም አረጋግጠዋል። እኛ እንደ ኦብነግ ከመንግስት ጋር የደረስንበትን ስምምነት ለመፈጸም ዝግጁ ነን። በአጠቃላይ በሀገሪቱ የፖለቲካ እንቅስቃሴ ተሳታፊ ሆነን በዚች ሀገር እውነተኛ ዲሞክራሲ እንዲሰፍን እንደምንሰራ ላረጋግጥላችሁ ወዳለሁ። ጠቅላይ ሚኒስትር ዶክተር አብይ በበኩላቸው ሶዴፓም ሆነ ኦብነግ ዓላማ የሕዝቡን ችግር መፍታት በመሆኑ በክልሉ የልማት ስራዎች ላይ ወደፊት በጋራ ይሰራሉ ብለዋል። ከዚህ ቀደም ለሶማሌ ሕዝብ ነጻነት በትጥቅ ሲታገሉ ቆይተዋል። ይሁንና አሁን ለውጥ ከመጣ በኋላ ሁለት አይነት ትግል ያስፈልጋል። እዚህ ክልል በሀገር ደረጃ አንደኛው አስተማማኝ ልማት ማምጣት ነው፣ በትምህርት በጤና በመሰረተ ልማት ይህ ክልል ብዙ ስራ ያስፈልገዋል። በዚህ ጉዳይ ላይ ኦኤንኤልኤፍም ሶማሌ ዴሞክራቲክ ፓርቲም እንደ አንድ ሆነው ይሰራሉ ማለት ነው በልማት ጉዳይ ላይ ምክንያቱም የሁለቱም ፍላጎት የሶማሌ ህዝብ ህይወት እንዲሻሻል ስለሆነ። ዶክተር አብይ ፖለቲካዊ ጉዳዮችን በሚመለከት ግንባሩ ለሚያደርገው እንቅስቃሴ በክልሉና በፌዴራል መንግስት አስፈላጊውን ድጋፍ እንደሚደረግ አረጋግጠዋል። ኦብነግ ነጻ አውጪ የሚለውን ስያሜውን በቅርብ እንደሚቀይር ተስፋ አድርጋለሁም ብለዋል። ከዚህ ክልል መንግስት የሚጠበቀው እነሱ ተመልሰው ወደ ክፉ ነገር እንዳይሄዱ አስፈላጊውን ድጋፍ ማድረግ፣ ቢሮ የሚያስፈልጋቸው ከሆነ ሌላ የሚያስፈልጋቸውን ድጋፍ ለወኔሌፍ በማድረግ እነሱም በሰላማዊ መንገድ ለዚህ ክልል ልማት እና ዴሞክራሲ እንዲታገሉ የክልሉ መንግስት የሀገር ሽማግሌዎች ሚናቸው እንዲተጫወቱ የፌዴራል መንግስትም አስፈላጊ በሆነ ሁሉ ድጋፍ የሚያደርግና ከእንግዲህ በኋላ በሶማሌ ክልል ውስጥ ምንም አይነት አንዱ አንዱን የሚተኩስ የሚገልበት ዜና መስማት የማንፈልግ መሆኑን ልገልጽላችሁ እፈልጋለሁ። ለዲ ደብልዩ ዘገባ መሳይ ተክሉ ድሬዳዋ